the voice of America. ከተቋቋመ አንድ መቶ ዘጠኝ ዓመታትን ያስቆጠረው በኢትዮጵያ የመጀመሪያው ሆቴል ቴጌ ጣይቱ ከፍተኛ ቃጠሎ ደርሶበታል። በርካቶች በዚህ ቅርስ ውድመት ያዘኑ ሲሆን ፖሊስ የቃጠሎን መነሻ እያጣራሁ ነው ብሏል። የእስክንድር ፍሬው አጭር ዘገባ ቀጥሎ ይቀርባል። በቴጌ ግቢ ሐዘን ነው። በመሀል ፒያሳ የቆመው ታሪካዊው አንጋፋው የኢትዮጵያ የመጀመሪያ ሆቴል አደጋ ደርሶበታል። ጠዋት ሶስት ሰዓት ገደማ እንደተነሳ የተገለጸው የእሳት ቃጠሎ አደጋ በዚህ ሆቴል ላይ ያደረሰው ጉዳት ከፍተኛ መሆኑም ታይቷል። ሁኔታውን ከቅርብና ከርቀት ሲመለከቱ የነበሩ በርካቶችም በዚህ ቅርስ ውድመት ሲያዝኑ ቁጭታቸውን ሲገልጹ ተሰምተዋል። ከሰዓታት በኋላ በስፍራው ስደርስ እሳቱ የጠፋ ቢሆንም በአካባቢው የነበረው እንቅስቃሴ፣ የተመልካቹ ስሜት አልበረደም። በሆቴሉ አልጋ ይዘው የነበሩ አንዳንድ የውጭ አገር ዜጎችም ሻንጣቸውን እያያዙ ሲወጡ ተመልክቻለሁ። ፖሊሶችና የእሳት አደጋ ሰራተኞችም ከስፍራው ነበሩ። የአራዳ ክፍለ ከተማው ኮማንደር ጋሻው ጽጌ የእሳቱ መነሻ ምክንያት እየተጣራ መሆኑን ለቪኦኤ አስረድተዋል። ስራው ለነዋል። እንግዲህ መነሻውን እያጣራን ነው። እንደ ፖሊስ መጣራት የሚገባቸው ነገሮች በኋላ የምናሳውቀው ነው የሚሆነው። አሁን ቅድሚያ የሰው ህይወት ማዳንና እሳቱን መርሳል በቀዳሚ ተግባራችን፣ ይህን እየሰራ እስካሁን ባላችሁ መረጃ በሰው ላይ የደረሰ ጉዳት አለ? ምንም አይነት በሰው ላይ የደረሰ ጉዳት የለም። ንብረቶቹንም ለማክለል ሙከራ ያደረግ ነው። ዛሬ የቃጠሎ አደጋ የደረሰበት እቴጌ ጣይቱ ሆቴል በተለይ ከተወሰነ ጊዜ ጀምሮ የጾም ብፌን ጨምሮ በተለያዩ ባህላዊ ምግቦችና መስተንግዶዎች በርካታ ደንበኞችን እያፈራ ነበር። አንጋፋና ወጣት ድምጻውያን የሚቀርቡበት የሙዚቃ ዝግጅትም ይጠቀሳል። ታሪካዊነቱ፣ ትናንትን ከዛሬ ማገናኘቱ ደግሞ ኢትዮጵያውያንም ሆነ የውጭ ዜጎች እንዲያተኩሩበት ዋነኛ ምክንያት መሆኑ አልቀረም። ከደረሰበት አደጋ ገግሞ እንደገና ይቆም ይሆን ቃጠሎውን እየተመለከቱ ከሰነዘሯቸው ጥያቄዎች አንዱ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።